ቴሌግራም ተጠቃሚ ከሆናችሁ ልታውቋችሁ የሚገቡ ሁለት አሪፍ ቲፖችን ላሳያችሁ። የመጀመሪያው ቲፕ ሰዎች ሜሴጅ ልከውላችሁ፣ ያንን ሜሴጅ ልክ እናንተ አይታችሁት እንዳላየ እንዴት አርጋችሁ ማድረግ እንደምችሉ ነው ማሳያችሁ። ሜሴጁ ከተላከላችሁ በኋላ የላከላችሁን ሰው ፕሮፋይሉን ጫና አርጋችሁ ስትይዙ ልክ እንደዚህ ይከፈትላችኋል ማለት ነው። ሜሴጁን እንደፈለጋችሁ አርጋችሁ አይታችሁ አንድ ጊዜ ባክ አርጋችሁ ስትመለሱ ሜሴጁ ልክ እንደምታዩት አንድሪድ ነው ማለት ነው። ስለዚህ ያ ሰው ሜሴጁን እንዳላየ ሱ ነው የሚያስበው ማለት ነው። ሁለተኛው ቲፕ ደግሞ በተቃራኒው እናንተ ለሌላ ሰው ሜሴጅ ልካችሁ ያንን ሜሴጅ አይተው እንዳላየ የሚያልፉ ከሆነ ሜሴጁን ግዴታ ገብተው ከፍተው እንዲያዩት ማድረግ እንዴት እንደምትችሉ ማሳያችሁ። ሜሴጁን ከጻፋችሁ በኋላ ሴሌክት ኦል ታደርገታላችሁ ማለት ነው፣ ሁሉም የጻፋችሁት ቴክስት። ከዛ መቀጠል ሶስት ዶታን ከነካችሁት በኋላ ስፖይለር የሚላለ ልክ እንደዚህ አድርጋችሁ ሴንድ ታደርጉታላችሁ ማለት ነው። የላካችሁ ለሰው ቅድም አልጎችሁ መንገድ እንኳን ለማየት ቢሞክር ግዴታ እንደምታዩት ስፖይለር ስለሆነ ከፍተው ማየት ይኖርበታል ማለት ነው። ስለዚህ ሜሴጁን ማየቱ በዚህ ታረጋግጣላችሁ ማለት ነው። ቲክቶክ ላይ ጊፍተር ለሆናችሁ በተመጣጠኛ ጋር የቲክቶክ ኮይኖችን እንሞላለን። ባዮ ላይ ባለው ስልክ ይደውሉልን።